ድርጅቶች በትግራይ ክልል ህይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬይነር ተናግረዋል። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደር በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግ ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ነው ብለዋል አምባሳደሩ የትግራይ ጦርነት የተካሄደው የአገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህገ ወጥ በሆነ የትጥቅ ዓመት መካከል ነው በሚል ነው የገለጹት። እስክንድር ፍሬው ዝርዝር ዘገባውን ልኳል። በ2010 የኢትዮጵያ ለውጥ ዋዜማ ወደ አዲስ አበባ የመጡት ባለፉት ሶስት ዓመታትም በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው የሰሩት ማይክል ሬነር ስለ ኢትዮጵያ ፖለቲካና የለውጥ ጉዞ በተለያዩ መድረኮች ሲናገሩ የቆዩ የአገራቸው ቃል አቀባይ ሆነው ይታወቃሉ። የረጅም ዓመታት ልምዳቸው፣ የአፍሪካ ተሞክሯቸው ደግሞ በአለቆቻቸው ጭምር እንደሚወደስ ታይቷል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በህዳር 2011 የኢትዮጵያ ጉብኝታቸው ወቅት ጋዜጠኞች ባሉበት ሲናገሩ ሬይነር በአፍሪካ ያሉን ምርጡ አምባሳደር ናቸው ብለዋል። አምባሳደር ሬይነር ሰሞኑን የኢትዮጵያ ቆይታቸውን አጠናቀው ሊመለሱ ዝግጅት ላይ ናቸው። ዛሬ ከተመረጡ የመገናኛ ብዙሃን ሪፖርተሮች ጋር ቆይታ ያደረጉትም ይሄንን ውስንብታቸውን አስመልክቶ ነው። በትግራይ ክልል የተካሄደውን ጦርነት ጨምሮ ልዩ ልዩ ጉዳዮች ተነስተዋል። አገራቸው በትግራይ ክልል ጦርነት የተሳተፉትን ሁለት ወገኖች i will say that um, we have been clear from the outset that we don't, did not see and do not see equivalence between the two sides. one is the federal state with an obligation uh, for territorial integrity and the safety of its people. Uh, the other was uh, an armed insurrection, illegitimate and really unfortunate. በጦርነቱ የተሳተፉትን ሁለት ወገኖች በእኩል ደረጃ እንደማንመለከት ከመጀመሪያውም ግልጽ አድርገናል። አንደኛው የአገሩን የግዛት አንድነትና የሕዝቦቹን ደህንነት የመጠበቅ ግዴታ ያለበት የፌዴራል መንግስት፣ ሌላኛው ደግሞ ሕገ ወጥ በሆነ የትጥቅ አመፅ የተሳተፈ ነበር ነው ያሉት። ይህም ሆኖ ጦርነት ምንጊዜም ጥሩ ውጤት እንደሌለው ነው አምባሳደሩ የተናገሩት። የጦርነት ማግስት ሁሌም የጠራ ሆኖ አያውቅም። ሁልጊዜም የተመሰካቀለ ማግስት የሚኖረው እንዳለመታደር ሆኖ አሁን ያለነው እዚያ ደረጃ ላይ ነው። እንደ ዩናይትድ ስቴትስም ትኩረታችን ያ ነው። በተለይም የሰዎች መብትና ደህንነት መከበሩን ማረጋገጥ፣ ሰብአዊ ፍላጎቶቻቸው መሟላታቸውን ማረጋገጥ፣ አሁን ከሆነው በላይ ችግሩ አካባቢያዊ እንዳይሆን ያ በሆነበት አካባቢም እንዲያበቃ ማድረግ ነው ነው ያሉት። አገራቸው ከጦርነቱ በኋላ እየታዩ ያሉ ችግሮች እንደሚያሳስቧትም አምባሳደሩ አብራርተዋል። any government has the right and the obligation to defend itself against armed insurrection. I want to be clear on that point. My concern and my government's concern, I think, is focused more on the current aftermath of that defense uh, and what is unfortunately appearing to be a prolonged situation of humanitarian need. Uh... የኔና የምወክለው መንግስት ትኩረት አሁን ባለው የጦርነቱ ማግስት ሁኔታ ላይ ነው። በሚያሳዝን ሁኔታ የተራዘመ የመጣው የሰብአዊ ድጋፍ ፍላጎት፣ ግድያዎች፣ የሰብአዊ መብት ጥሰቶች፣ ጾታዊ ጥቃቶችና በየቦታው የሚፈጸሙ የተለያዩ ነገሮችን በተመለከተ እዚያ በሚንቀሳቀሱ አካላት ላይ ተጠያቂነት አለመኖር ነው ያሉት። በተለይ የሰብአዊ ድጋፍ እንቅስቃሴው ሊፋጠን እንደሚገባ ነው አምባሳደር ሬነር ያሳሰቡት። ከሶስት ወራት በኋላም ሰብአዊ ድጋፍ እጅግ ተጋላጭ ወደሆኑ አካባቢዎች በበቂ ሁኔታ ሲደርስ እያየን አይደለም። የኢትዮጵያም ሆኑ ዓለም አቀፍ የሰብአዊ እርዳታ ድርጅቶች በስቃይ ላይ ላሉ በሚሊዮን ለሚቆጠሩ ሰዎች ሰብአዊ ድጋፍ ማድረግ እንዲችሉ በአስቸኳይ ሙሉ እድል ሊሰጣቸው ይገባል ነው ያሉት አምባሳደር ሬነር በማብራሪያቸው። We continue to be troubled by the activities of Eritrean actors in the Tigray region, and we continue to call for an immediate halt to and independent investigations of all credible reports of atrocities, sexual violence, human rights violations of all kinds in Tigray and other places, such as Meteca. በትግራይ ክልል ያሉ የኤርትራ ወታደሮች እንቅስቃሴ እያሳሰበን ቀጥሏል። ይህ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከቱ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም እንጠይቃለን ነው ያሉት። ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ አካላት የኤርትራ ወታደሮች በትግራይ ክልል ስለመገኘታቸው የሚገልጿቸውን መረጃዎች የኢትዮጵያ ፌዴራል መንግስት ሲያስተባብል ቆይቷል። አምባሳደር ሬይነር በማብራሪያቸው ከኢትዮጵያ መሪዎች ጋር ሰሞኑን ስላደረጓቸው ውይይቶችም አንስተዋል። So I had a wonderful, wonderful conversation with, with the President, who, who continues to inspire me enormously. Uh, she's just uh, such a, a thoughtful leader, such an inspiring leader, uh, and a, a genuine privilege for me to get to know her during my time here. And she's always been very generous with her time with me, uh, up to and including the wonderful conversation we had the other day. I also have enormous generosity from the Prime Minister in, in making himself available to me. And in fact, I've I spoken with him within the past two weeks. <laughs> ከሴቷ ጋር ድንቅ የሆነ ውይይት ነበረን። እሳቸው አርቆ አሳቢና የሚያነቃቁ መሪ ናቸው። እዚህ በቆየውባቸው ጊዜያት ላውቃቸው ስለቻልኩኝ ለእኔ እውነተኛ ክብር ነው ሰሞኑን ያደረግነውን ድንቅ ውይይት ጨምሮ። ሁልጊዜም ጊዜያቸውን በመስጠት ለጋስ ነበሩ። ከጠቅላይ ሚኒስትሩ በኩልም ጊዜያቸውን በመስጠት በኩል ሰፊ ልግስና ተችሮኛል። በእርግጥ ከእሳቸው ጋር ባለፉት ሁለት ሳምንታት ተነጋግረናል። እንዴት ራስ ወዳድ ልሆን እንደምችል አላውቅም፣ ምክንያቱም እሳቸው ጊዜያቸው በጣም ውድ የሆነ የአገር ጠቅላይ ሚኒስትር ናቸው። ነገር ግን ከመሄዴ በፊት ከእርሳቸው ጋር ተጨማሪ ውይይት ቢኖረኝ እወዳለሁ ነው ያሉት። በዛሬው ዕለት በአሜሪካ ኤምባሲ በተካሄደው ስነ ስርዓት አምባሳደር ሬይነር ከጋዜጠኞች ለተነሱላቸው ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ